የትግራይ ኃይሎችን ትደግፋላችሁ ትረዳላችሁ በሚል በርካታ የትግራይ ብሔር ተወላጆች አዲስ አበባ ውስጥ እየታሰሩ ናቸው ሲል መረጃዎች እየወጡ ነው ሲል አሶሽትድ ፕሬስ ዘገበ። የተባበሩት መንግስታት ድርጅት ቢያንስ አንድ ሺህ የሚሆኑ የትግራይ ብሔር ተወላጆች መታሰራቸውን እና ሁኔታው ወትሮም አሳሳቢ ነው ያለውን የአገሪቱን የመብቶችና የሰብአዊ ድጋፍ እንዳያባብሰው እንደሚሰጋም ተናግረዋል። ሀብታሙ ስዩም የአሶሽትድ ፕሬስን ዘገባ እንዲህ አሰናርቶታል። ሰዓቱ መሽቷል። ከስራ ነው የምትወጣው። መታወቂያ ይኖራል። ብርቱካናማ ሰደሪያ የለበሱና በትር ያዙ ወጣቶች በአዲስ አበባ ጎዳናዎች ላይ ቅኝት እያደረጉ ሰዎችን መታወቂያ ይጠይቃሉ ያሉ ሉል ሀሰን በመሰል ቅኝት ላይ ተሳታፊ ከሆኑ የማህበረሰብ ፖሊስ ወይንም የአካባቢ ጥርነፋ ጓዶች መካከል አንዱ ነው። አሁን ሮንድ እያደረግን ነው። የአካባቢ ሰላም እየጠበቀን ያለ ነው የምታዩት ወጣት ጋር ማለት ነው። ሌላም ወጣት አለ። እነሱ በምድብ በምድብ ሆነን ነው አሁን የቀረነው ምድብ እኛ ነን። መጨረሻ ላይ ምድብ ከሰጠን በኋላ ነው የምንወጣው። ልዑል ከምሽት ቅኝቱ ጎን ለጎን እሱና መሰል የማህበረሰብ ፖሊስ ወይንም ጥበቃ አባላት ማህበረሰቡን የማረጋጋት ተልዕኮ እንዳላቸውም ይጠቁማል። አንደኛ የጦርነቱ አካል ፕሮፓጋንዳ ነው እና አሁን እሱን እኛ አሁን ያን የምንከታተልበት ጊዜ አይደለም። ሰውን፣ ህብረተሰቡን የምናረጋጋበት ነው። ይሄ ውሸት ነው እውነቱ ደግሞ ይሄ ነው። ከመንግስት አካል የሚተላለፈው ነው ምናምን የሚሆን ሰውን የማረጋጋት ስራ በዚህ ላይ እንሰራለን። እዚህ ላይ ተጨማሪ ሆኖ ማለት ነው። በመሰል የምሽት ቅኝቶችና በአስቸኳይ ጊዜ አዋጁ አተገባበር የትግራይ ብሔር ተወላጆች ወከባ እየደረሰባቸው መሆኑን የሚናገሩ አሉ። ማንነታቸውን ሳይገልጹ ሀሳባቸውን ለአሶሼትድ ፕረስ የገለጹት ሰው እየተጋፈጡ ያሉትን ሁኔታ እንዲያብራራሉ ሁሉም ትግርኛ ተናጋሪ እንደ ቲ ፒ ኤል ኤፍ ደጋፊ ወይ የእሱ መረጃ አስተላላፊ እንደሆንክ እንደዛ ተብሎ ነው ሰርቶ የሚበላ ተራ ዝም ብሎ ኮንስትራክሽን ሰርቶ የሚበላ ቡና የምታፈላ፣ በቃ እንደዛ ታይቶ ነው የሚታየው። እዚ ራሱ ትግርኛ ማውራቱ እዚ እየከበድን ነው ቋንቋ ቋንቋችን ምን አቅ በጣም ተቸግረን ነው ያለን። ቤት እየዋለ ነው አሁን መውጣት ያልቻልን ነው። በአሁኑ ሰዓት ደግሞ የአስቸኳይ ጊዜ አባይ ተብሎ የባሰበ ያለ ምንም ምክንያት ዝም ብሎ ማጎር ነው። ወዴት እንደሚወሰድ አይታወቅም። የኢትዮጵያ መንግሥት በቁጥጥር ስር እያዋልኳቸው ያለሁት ህወሓትን ይደግፋሉ ተብለው የሚጠረጠሩ ሰዎችን ነው ይላል። ይሁንና የሰብዓዊ መብት ተሟጋች ቡድኖች፣ ጠበቃዎች፣ የታሳሪዎቹ ዘመዶችና የኢትዮጵያ ሰብዓዊ መብት ኮሚሽን ህጻናትንና አረጋውያንን የጨመረው እስራት ብሔርን ወይም ማንነትን መሠረት ያደረገ ነው ሲል ይሟገታሉ። የዓለም አቀፉ ቀውስ ቡድን ወይም አይሲጄ የኢትዮጵያ አጥኚ ዊልያም ዴቪድሰን አንዱ ናቸው የታጣቂ ቡድኖቹን እንቅስቃሴዎች ይደግፋሉ ወይም ከእነርሱ ጋር ይተባበራሉ ብለው ባለሥልጣናቱ የሚጠረጥሯቸውን ሰዎች ያለ ፍርድ ሂደት መያዝ እንዲችሉ የሚፈቅደው የአስቸኳይ ጊዜ አዋጅ ጸድቋል። የትግራይ ተወላጆች በተለየ ስፍራ ወይም ማጎሪያ ይቀመጡ ዘንድ በለውጥ አቀንቃኞች የቀረበውን ጥሪ የተከተለው የመንግሥትን እርምጃ ጥርጣሬን ጨምረዋል። ከታጣቂዎች ጋር ይተባበራሉ በሚል በተጠረጠሩ ሰላማዊ የትግራይ ተወላጆች ላይ ያለ አንዳች ትዕግስት እርምጃ እንዲወሰድ ምክንያት ሆኗል። በመቶዎች ምናልባትም በሺዎች የሚቆጠሩ ሰዎች አዋጁን ተከትሎ በጅምላ ታስረዋል። ሁኔታው በእጅጉ አሳሳቢ ነው። የትግራይ ኃይሎች የአማራ ከተሞች የሆኑትን ደሴንና ኮምቦልቻን ከተቆጣጠሩ ወዲህ ደግሞ እስራቱ አይሏል። የትግራይ ኃይሎች ወደፊት መግፋታቸውን የሚቀጥሉ ከሆነ በትግራይ ተወላጆች ላይ ጭቆናውና የደቦ ጥቃቱ በመላ ሀገሪቱ ይጨምራል ብሎ ለማሰብ ምክንያት ያለ ይመስለኛል። በተያያዘ ዜና የተባበሩት መንግስታት ድርጅት የሰብአዊ መብቶች ጉዳይ ከፍተኛ ኮሚሽነር ቢሮ የአስቸኳይ ጊዜ አዋጁ ከወጣ ወዲህ በትንሹ አንድ ሺህ ሰው መታሰሩን ሰዎች የተያዙት ደግሞ ከትግራይ ኃይሎች ጋር ንክኪ ያላቸው ወይንም ደግፋቸዋል በሚል መሆኑን የሚያሳዩ ሪፖርቶች እንደደረሱት አስታውቋል። አሶሽትድ ፕሬስ የጠቀሳቸው የመንግስታቱ ድርጅት የሰብአዊ መብቶች ቢሮ ቃል አቀባይ ሊዝ ትሮትል የአስቸኳይ ጊዜ አዋጁ ወትሮውንም ባደገኛ ሁኔታ ላይ ያለውን የመብቶች አያያዝና የሰብአዊ ድጋፍ አቅርቦት አካሄድ ይበልጥ ያበላሸዋል ብለዋል። የአዋጁ አንቀጾች ያለ ቅጥ የሰፉ የተድበሰበሱና አሻሚ የሆኑ አገላለጾችና አባባሎች መንግሥት ሽብርተኛ ላላቸው ቡድኖች የእጅ አዙር ድጋፍ መስጠትን እስከ ማካተት ድረስ የሚደርሱ መሆናቸውንም ጠቅሰዋል። የተባበሩት መንግሥታት ድርጅት የኮንትራት ተቀጣሪ የሆኑ 34 የጭነት ተሽከርካሪ ሾፌሮች አሁንም ታስረው እንደሚገኙ ያስታወሱት ትሮትል አያያዛቸው አሳሳቢ መሆኑን አመልክተዋል። በዚህ ዘገባ ውስጥ ለተነሱ ጭብጦችና ክሶች ምላሽ እንዲሰጡ ለመጠየቅ ደጋግመን የደወልንላቸው የኢትዮጵያ መንግስት ባለሥልጣናት ስልኮቻቸውን ሳያነሱ ቀርተዋል። ይሁን እንጂ የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ በቅርቡ በወቅታዊ ጉዳዮች ላይ ለአሜሪካ የውጭ ጉዳይ መስሪያ ቤት ባለሥልጣናትና ለሚዲያ ባለሙያዎች በሰጡት ማብራሪያ ህወሓት በአዲስ አበባና በሌሎች ከተሞች ላይ ጥቃት ለማድረስ መንግስት የተረጋገጠ መረጃ እንዳለው ተናግረዋል። ህወሓት በአዲስ አበባና በሌሎች ከተሞች ጥቃት የማድረስ ሙከራ እንደሚያደርግ የተረጋገጠ የደህንነት መረጃ ደርሶናል። የአስቸኳይ ጊዜ አዋጁ ከወጣ በኋላ የሚደረጉት ፍተሻዎች ህገወጥ መሳሪያዎችን ለመሰብሰብና የህብረተሰቡን ደህንነትና ጸጥታ ለመጠበቅ ያለሙ መሆናቸውንም የመንግስቱ ባለስልጣናትና የኮሚኒኬሽን አገልግሎት ማስታወቁ ይታውሳል።